ያቀረብናቸው ማስረጃዎች ደንበኞቻችንን ከመከላከል በላይ የሚያስረዱ ሆነው ሳለ ፍርድ ቤቱ ውድቅ ማድረጉ ግራ አጋብቶናል ሲሉ በሽብር ወንጀል ተከሰው ትናንት የተፈረደባቸው የእናቱ አቡበከር አህመድ ጠበቃ ገልጸዋል። ፍርድ ቤቱ ከክርክሩ ሂደት ውስጥ ብዙ ስህተት ሰርቷል ይላሉ ጠበቃውም። በደንበኞቻችን ጥያቄ መሰረት ይግባኝ በደንበኞቻቸው ጥያቄ መሰረት ይግባኝ እንደሚሉም አስታውቀዋል። መለስካቸውም ዝርዝር አለው። አቶ መሐመድ አብደላ በእነ አቡበከር አህመድ መሐመድ የክስ መዝገብ አቃቢ ሕግ ያስፈረደባቸውና ያስቀጣቸው የ18 ተከሳሾች ተከላካይ ጠበቆች አንዱ ናቸው። የእነዚህን ተከሳሾች ጉዳይ ከመጀመሪያው አንስቶ ሲከታተሉ የቆዩ ናቸው። አቶ መሐመድ እንደሚያስረዱት አብዛኞቹ የሃይማኖት መምህራን የሆኑት እነዚህ ተከሳሾች በሽብር ወንጀል ላለመሳተፋቸው ለማስረዳት አያሌ የሰነድ የሰውና የድምፅ ከምስል ማስረጃዎች ማሰባሰባቸውን እና ብዙ መድከማቸውን ይናገራሉ። ይሁንና የጠበቁትን እንዳላገኙ አቶ መሐመድ አብደላ ተናግረዋል። በዚህ ሂደትም ከሰባት ሺህ ገጽ ያላነሰ የሰነድ ማስረጃዎችን፣ ከሁለት መቶ ሀምሳ ያላነሱ ምስክሮችን እንዲሁም አርባ ስድስት የሚሆኑ የድምፅ ከምስል ማስረጃዎችን ለፍርድ ቤት አቅርበን ረጅም ጊዜ ወስዶ ሲታይ ቆይተዋል። ማስረጃዎቹ በእኛ እምነት ከመከላከያ በላይ ብዙ ነገር የሚያስረዱ ናቸው። ነገር ግን ማስረጃዎቹ በምን መንገድ እንኳን ውድቅ ሊደረጉ እንደቻሉ በፍርድ ቤቱ በዝርዝር ባልተገለጠበት ሁኔታ ውድቅ መደረጋቸው ተነግሮን ደንበኞቻችን ጥፋተኛ የተባሉበት ሁኔታ ያው እኛንም ግራ አጋብቶናል። ከጠበቅነው ውጪ የነበረ ነው። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የጥፋተኝነት ውሳኔ በተከሳሾቹ ላይ ባስተላለፈበት ወቅት የቅጣት ሀሳብ እንዲያቀርቡ ለከሳሽ አቃቢ ሕግና ለተከሳሾችም ትዕዛዝ መስጠቱን አስታውሶ ተከሳሾቹ በዚህ ዕድል እንዳልተጠቀሙ በትናንትናው ዕለት የቅጣት ውሳኔውን ሲያሰማ በሰጠው ሀተታ ገልጸዋል። አቶ መሐመድ ለቪኦኤ እንደገለጹት ተከሳሾቹ ጥፋተኛ ነን ብለው ስለማያምኑ የቅጣት ማቅለያ ሀሳብ ለማቅረብ አልፈለጉም ይሁንና ጠበቆቻቸው እንደ ሕግ ባለሙያ ለደንበኞቻቸው የቅጣት ማቅለያ ሀሳብ እንዲያቀርቡ ምክር ሰጥተዋቸው እንደነበረም ያስረዳሉ። ያም ሆነ ይህ የተሰጠው ፍርድ ፍትሐዊ ነው ብለው እንደማያምኑ አቶ መሐመድ ይናገራሉ። በሂደቱ የተሰሩ በጣም ብዙ ስህተቶች አሉ። ተከላከሉ ከተባሉበት ጊዜ በፊት ራሱ ክሱን አስመልክተን ያቀረብናቸው መቃወሚያዎች አሉ። እዛ መቃወሚያዎች ላይ በጣም መሰረታዊ የሆነ የህገ መንግስት ጥያቄ የሚያስነሱ ነጥቦች አሉ። ለምሳሌ የሃይማኖት ቃላት እና ጽንሰ ሀሳብን መሰረት አድርጎ የቀረበው ክስ ላይ ፍርድ ቤቱ ውሳኔ መስጠት አይችልም የሚል መቃወሚያ አንስተን ፍርድ ቤቱ አቃቤ ህግ የፈጠራቸው ሳይሆን በክሱ ባህሪ ምክንያት የተገኙ ናቸው በሚል መቃወሚያችንን አልፎብናል። ፍርድ ቤቱ የተከሳሾችን መቃወሚያ ውድቅ ቢያደርገውም ከዚህ አኳያ ተከሳሾች ያቀረቧቸውን የሰው አስረጅ የሃይማኖት ሊቃውንት ግን ፍርድ ቤቱን እንዳልተቀበላቸውም ያስታውሳሉ። በዛ መሰረት ሄደን በመከላከል ደረጃ ላይ ስንደርስ የአቃቤ ህግ ማስረጃ በሚቀርብበት ጊዜ ይህንን የተመለከቱ አንዳንድ ምስክሮች በምስክር ደረጃ የሚያነሷቸው ነጥቦች ነበሩ። በእርግጥ በተሟላ ሁኔታ የሚያነሱት ባይሆንም በተወሰነ ደረጃ ምስክሮች ያነሳቸው ነጥቦች ነበሩ። ፍርድ ቤቱን ተከላከሉ ሲለን በተወሰነ ደረጃ የሃይማኖት ጥንሰ ሀሳቦች እና የሃይማኖት ጉዳዮችን መሰረት አድርጎ ተከላከሉ ያለበት ሁኔታ አለ እና ያንን መሰረት አድርገን መከላከያ በምናቀርብበት ጊዜ በተለይም የሃይማኖት ጉዳይ ላይ የተከላከሉ የተባሉ በመሆኑ የባለሙያ ምስክሮች በሃይማኖቱ ጉዳይ ሊቅ የሆኑ ሰዎች ቀርበው እንዲያስረዱ ጠይቀን ፍርድ ቤቱ ይሄንን ሊቀበለን አልቻለም። ያ በሆነበት አግባብ ፍርድ ቤቱ በሃይማኖት ጉዳይ ላይ ብይን ልሰጥ አልችልም ብሎ የእኛን ማስረጃ ውድቅ ባደረገበት አግባብ አሁን ደግሞ በመጨረሻ የሃይማኖት ጥንሰ ሀሳብ መሰረት ተደርጎ ጥፋተኛ መባላቸው ይሄ ራሱ ብቻ የህግ ስህተት እንዳለው በግልጽ የሚያሳይ ነጥብ ነው። አቶ መሐመድ አሁንም ቢሆን ውሳኔውን በይግባኝ ለማስለወጥ ከባልደረቦቻቸው ጋር መዘጋጀታቸውንና ቀደም ብሎ ፍርድ ቤቱ በደንበኞቻቸው ላይ የሰጠው የጥፋተኝነት ፍርድም ሆነ ትናንት የጣለው ቅጣት እንዳሳዘናቸው ተናግረዋል። እኛ በተገቢው ሁኔታ ማስረጃ አቅርበናል። ደንበኞቻችን ነጻ ይሆናሉ በነጻ ይሰናበታሉ የሚል ነበር የጠበቅ ነው እና ደመኞቻችን በቀረብነው ማስረጃ መሰረት አለመሰናበታቸው ያው እንደ ጠበቃ የምደሰትበት ጉዳይ ሊሆን ይችላል ተብሎ አይጠበቅም። አዘኝበታለሁ። ያው ግን ቀደም ሲል እንዳልኩት አንድ ምሳሌ ብቻ የጠቀስኩት የዚህ አይነት ብዙ የሕግ ግድፈት ያለበት ውሳኔ ነው ብዬ አምናለሁ። ደንብ ሌሎች ባልደረቦችም ጋር በምንወያይበት ጊዜ ይህንኑ እምነታቸውን ነው የሚያንጸባርቁት። ይህንን መሰረት አድርገን በይግባኝ ውሳኔውን እናስለውጣለን የሚል እምነት አለን። ደንበኞቻችን ይግባኝ እንዲባል ፍላጎት አላቸው። ፍላጎት አላቸው። አዎ ይግባኝ እንላለን በእርግጠኝነት። በጣም አመሰግናለሁ። አቃቢ ህግ ከሁለት ዓመታት በፊት በእነ አቡበከር አህመድ የክስ መዝገብ በአሸባሪነት ወንጀል የከሰሳቸው 29 ግለሰቦችን እና ሁለት ድርጅቶችን ቢሆንም ጥፋተኛ ተብለው የተፈረደባቸው አስራ ስምንቱ ግለሰቦች ናቸው። ቀደም ሲል መከላከል ሳያስፈልጋቸው ይኸው ፍርድ ቤት በነጻ ካሰናበታቸው በኋላ በአቃቤ ህግ የግባኛ ቤተሰራ በአምስተኛ ተከሳሽ ባህሪ መኪ ላይ የአስራ አምስት ዓመት ሥርዓት በሌሉበት ተፈርዶባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ